The voice of America. Je, Yamirka Radio የተወሰኑት ወደ ሀያ አምስት ደርሰዋል። ከነዚህ ሀያ አምስቶቹ አብዛኞቹ ሽሮ ወደ ቀያቸው ወደ የቦታቸው ተመልሰዋል። ከሞቱትም አስራ ሶስቱ መካከል አንዳንዶቹ በቤተሰብ ፍላጎት እዛው እንዲቀበሩ በጠየቁት መሰረት ተቀብረዋል። ኢማም ሼህ ሳላዲን ወዝር ይባላሉ። በውጭ ሀገር ኢትዮጵያውያን ሙስሊሞች አስተባባሪ ናቸው። ዝርዝሩ በእለቱ አብይ እርስ ይቀርባል። Members of my I've come here on several occasions to brief you about the situation and to inform you yeah, about the situation. ዝርዝሩን በመጽሔቱ ክፍለ ጊዜ እናቀርባለን። ሳምንታዊ ቅንብር፣ ባህልና ማህበረሰብ የእሬቻ ምንነት የተመለከተ ቃለ ምልልስ ይዟል። የአዲስ አበባውን የዩናይት ስቴትስ የባህል ትዕይንት የዳሰ ቅንብርና ስልክ አስተያየቶቻችሁን አክለን የሐሙስ መስከረም 20 2008 አስተናጋጆች አሉላ ከበደና አዳነች ፍሳሀየንን ከፕሮግራም አቀነባባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜናዎች እናሰማለን። በኢትዮጵያ የሚታየው የምግብ እርዳታ ፍላጎትና የተመጣጠነ የምግብ እጥረት በመጪው ዓመትም በእጥፍ እንደሚጨምር ግምት እንዳለ ኦቻ በመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ትላንት ባወጣው ዘገባ ገለጸ። የምግብ እጥረቱ ኤልኒኖ የአየር ንብረት ክስተቶች ያስከተለው መሆኑ ተገልጿል። በዚህ ዓመት ነሐሴ ወር ላይ በተመጣጠነ የምግብ እጦት የተጎዱ ሕፃናት፣ ነፍሰ ጡር ሴቶችና የሚያጠቡ እናቶች ቁጥር ከቀድሞ አመት ጋር ሲነጻጸር በእጥፍ መጨመሩም ኦቻ ገልጿል። ዘጋቢያችን መለስካቸው አመሀ ከአዲስ አበባ ዝርዝሩን ልኳል፣ ቀጥሎ ይቀርባል። በመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ የኢትዮጵያው ጽህፈት ቤት ያሰራጨው ሳምንታዊ የዜና መጽሔት በዚህ ዓመት የበልግ ዝናብ አለመጣሉን ተከትሎ የክረምቱ ዝናብም በአያሌ የሀገሪቱ ክፍሎች ከሚፈለገው መጠን በታች ስለነበረ ያሳደረውን አሉታዊ ተጽዕኖ ይዘረዝራል። የምግብ ዋስትናው ይዞታ እያሽቆለቆለ መሄዱንና የተረጂዎች ቁጥርም በእጅጉ መጨመሩንም ያስታውሳል። በአጭሩ እያደር እየሰፋ የሚሄድ የአስቸኳይ እርዳታና የጥፋት ሁኔታ እየተፈጠረ መሆኑንም ያስጠነቅቃል። በተለያዩ ዓመታት የኤልኞ የአየር ንብረት ክስተቶች በኢትዮጵያ ያስከትሉትን ውጤቶች በመተንተንና በአገሪቱ አሁን የሚታየውን የምግብ እርዳታ ፍላጎት በማጤን በቀጣዩ የፈረንጆች ዓመት ወይም በኢትዮጵያ ዘመን አቆጣጠር በዚህ ዓመት የሚፈለገው የምግብ እርዳታና የተመጣጠነ ምግብ እጥረት መጠኑ በእጥፍ እንደሚጨምር ወደ እርግጠኝነት የተጠጋ ግምት እንዳለ ኦቻ ያስጠነቅቃል። አክሎም የኤልኒኞ ክስተት ያስከተለው ተጽዕኖ መታየት ጀምሯል፣ በሰዎች ላይ እየደረሰ የሚገኘው ስቃይም አስፈሪ ደረጃ ደርሰዋል ይላል የኢትዮጵያ ሀገራዊ የእርዳታ ቡድን ኦቻ በበኩሉ በኢትዮጵያን ሁማኒታሪያን ካንትሪ ቲም ብሎ የጠራው አካል ይህንን አስከፊ ሰብአዊ ጥፋት ለመመከትና ባለፉት ዓመታት የተገኙትን የልማት ፍሬዎች እንዳይቀለበሱ ለለጋሾች ጥሪ ማቅረቡንም ይኸው ሳምንታዊው የኦቻ ዜና አስታውቋል። መግለጫው አክሎም ለምግብ ዋስትና ማሽቆልቆል ቀዳሚ ተጎጂ የሆኑት ከአምስት ዓመት በታች ያሉት ሕፃናት፣ ነፍሰ ጡር ሴቶችና የሚያጠቡ እናቶች ወደ መመገቢያ መርሃ ግብር ማዕከላት እየመጡ መሆናቸውን ይገልጻል። ባለፈው ነሐሴ ወር የነበረው ቁጥራቸውም ባለፈው ዓመት ተመሳሳይ ወር ከነበረው በእጥፍ ጨምሯል ብሏል። እነዚህ የመመገቢያ ማዕከላት በብዙ የሀገሪቱ ክፍሎች እንደሚገኙ የገለጸው ደግሞ ቻል ፈንድ የተሰኘ በጎ አድራጎት ድርጅት እንደሆነ ሬውተርስ ዘግቧል። የበጎ አድራጎት ድርጅቱ በተመጣጠነ ምግብ እጦት ምክንያት ጉዳት ለደረሰባቸው ሕጻናት የመመገቢያ ማዕከላት ያቋቋመባቸው የሀገሪቱ ክፍሎች አፋር፣ አማራ፣ ኦሮሚያ፣ ደቡብ ብሔር ብሔረሰቦችና ሕዝቦች፣ ሱማሌና ትግራይ እንደሆነም ዘገባው ይዘረዝራል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በቡርኪና ፋሶ የመፈንቅለ መንግስት ሙከራን የመሩት ጀኔራል ለአገሪቱ የሽግግር መንግስት እጃቸውን ሰጡ። ጀኔራል ጊልበርት ዴርዴረ በሀገሪቱ መዲና ከባለስልጣናት ጋር ከተደራደሩ በኋላ ነው ዛሬ እጃቸውን የሰጡት። ዲንዴሬ፣ እንደማይገደሉና እርሳቸውና ከሁለት ሳምንታት በፊት ተከትሏቸው በመፈንቅለ መንግስቱ የተሳተፉት ወታደሮች በሙሉ ፍትህ፣ ፍርድ እንደሚያገኙ ማረጋገጫ እንደተሰጣቸው የአሜሪካ ድምጽ ራዲዮ የፈረንሳይኛ ቋንቋ አገልግሎት ጠቁሟል። ጀኔራሉ ዛሬ በቫቲካን ኤምባሲ ተደብቀው እንደነበርም ተገልጧል። የማዕከላዊ አፍሪቃ ሪፑብሊክ የውጭ ጉዳይ ሚኒስትር የተባበሩት መንግስታት ድርጅት የሰላም ጥበቃ ተልዕኮ ኃይሎች ብዛትን ከፍ እንዲያደርግ ጠይቀዋል። በአዲስ መልክ ያገረሸው ወገን የለየ ግጭት መዲናይቱን አደጋ ላይ ጥሏል። ሳሙኤል ናግባ በትላንት በተባበሩት መንግስታት ድርጅት ጉባኤ ላይ ባደረጉት ንግግር ባንጉ ውስጥ ከፍተኛ ብዛት ያላቸው ከመኖሪያቸው የተፈናቀሉ ሰዎች እንዳሉ አስገንዝበዋል። ፀረ ባላካ በተባሉት ክርስቲያኖችና ሴሌካ በተባሉት ሙስሊሙ ሚሊሻዎች መካከል ባለፈው ሳምንት ማብቂያ ላይ በመዲናይቱ በተነሳው ግጭት ምክንያት ከአርባ በላይ የሚሆኑ ሰዎች በመሞታቸው ዋና ከተማይቱ እየታመሰች ነው። ሁለት ሰላም ጠባቂዎች ከሚሊሻዎች ጋር በተካሄደው ግጭት ቆስለዋል። የቀይ መስቀል ማህበር በአንዳንድ መኖሪያ ሰፈሮች ወደ ቁስለኞች ለመድረስ አልቻለም። የብሩንዲው ፕሬዚዳንት ፒየር ንኩርንዚዛ ሁሉም ሰዎች ህገ ወጥ የጦር መሳሪያዎችን በአንድ ወር ጊዜ ውስጥ እንዲያስረክቡ ካልሆነ ግን በወንጀል ተከሰው ለእስር እንደሚበቁ በራዲዮና በቴሌቪዥን መግለጫቸው አስታወቁ። በምርኮኞች ላይ ሰቆቃ የፈጸሙ ጥቂት የጸጥታ ባለስልጣናትም በወንጀለኝነት ይቀጣሉ ብለዋል። ፕሬዚዳንቱ ባለፈው ነሐሴ ወር እንደገና ከተመረጡ ወዲህ የተቃውሞ ሰልፎች ሲካሄዱ ቆይተዋል። የተቃዋሚዎችና የመንግስት ባለስልጣናት አስከሬኖች መንገድ ላይ ወድቀው እየታዩ ነውም ተብሏል። የተባበሩት መንግስታት ድርጅት በሰብአዊ መብት ክፍል ኃላፊ ግድያዎችና እስራቶች እንዲበራከቱ ማድረጉ አገሪቱን ወዳለፈው ደም መፋሰስ ታሪኳን ሊመልሳት ይችላል ሲሉ አሳስበዋል። ብሩንዲ ውስጥ ለ12 ዓመታት ያህል የተካሄደ የእርስ በርስ ጦርነት ያበቃው ከ10 ዓመታት በፊት መሆኑም የሚታወቅ ነው። የፍልስጥማውያን መሪ ማሕሙድ አባስ ትላንት በተባበሩት መንግስታት ድርጅት ባደረጉት ንግግር ፍልስጤማውያን ከሃያ ዓመታት በፊት ኦስሎ ውስጥ ከእስራኤል ጋር በተደረገው የሰላም ስምምነት የሚገዙበት ጊዜ አልፏል ብለዋል። የመንግስታቱ ድርጅት ለፍልስጤማውያን ዓለም አቀፍ ጥበቃ እንዲደረግ ጥሪ አቅርበዋል። እስራኤል ፍልስጤማውያን እስረኞችን አልፈታም ብላለች፣ በምዕራብ ዳርቻና በምስራቅ ኢየሩሳሌም አዲስ ሰፈራዎች እየገነባች ነው ሲሉም አባስ ከሰዋል። የፍልስጤማውያኑ መሪ አያይዘውም ፍልስጤማውያን እንደ አውሮፓ አቆጣጠር በ1993 ዓ ም የተደረገውን የሰላም ውል ማክበር ሊቀጥሉ አይችሉም። ስለሆነም የእስራኤል የወራሪ ኃይል ኃላፊነቷን ሁሉ ማሟላት አለባት። ፍልስጤም እንደ ሉዓላዊት ሀገር እውቅና አግኝታ ሙሉ የተባበሩት መንግስታት ድርጅት አባል ሀገር እንድትሆን ይገባል በማለትም ማህሙድ አባስ ጥሪ አድርገዋል። የእስራኤሉ መሪ ነተንያሁ በበኩላቸው የአባስን ንግግር አሳሳች በማለት በመካከለኛው ምስራቅ መነሳሳትና ውድመት እንዲኖር ይቀሰቅሳል ሲሉ ነቅፈዋል። አባስ ኃላፊነት እንዲሰማቸው ያስፈልጋል ካለምንም ቅድም ግዴታም በሰላም ንግግር መሳተፍ አለባቸው ብለዋል። የፍልስጤማውያኑ መሪ ንግግሩን ያደረጉት የፍልስጤማውያን ሰንደቅ ዓላማ ለመጀመሪያ ጊዜ በተባበሩት መንግስታት ድርጅት 193 አባል ሀገሮች ባንዲራዎች መሀል የሚውለወልብበት ስነ ስርዓት ከመደረጉ በፊት ነው። እስካሁን ባለው ጊዜ ለፍልስጤም እውቅና ያልሰጠች ሀገር ሁሉ ያልሰጡት ሀገሮች ሁሉ እውቅና እንዲሰጡ ጥሪ አቅርበዋል። ሩሲያ ሶሪያ ውስጥ ለሁለተኛ ቀን የአየር ድብደባ አካሄዳለች። የጥቃቷ ኢላማም የተነጣጠረው በጽንፈኛው ቡድን አይሲስ ብቻ ላይ ሳይሆን በፕሬዚዳንት አሳድ መንግስት ላይ ጠመንጃ ያነሱትን በዩናይት ስቴትስ የሚደገፉትን አማጽያንም ጭምር እንደሆነ ነጻ ታዛቢዎች እየገለጡ ነው። የሩሲያ መከላከያ ሚኒስትር በቴሌቪዥን ባሰሙት ንግግር የሩሲያ ተዋጊ አውሮፕላኖች ብዙ ጽንፈኛው ቡድን ኢላማዎችን መጥተዋል ነው ያሉት። የእዝ ማዕከሉንና ሁለት የጥይት መጋዘኑንም መምታታቸውን ተናግረዋል። ይሁንና ከጽንፈኛው ቡድን ያለፉ አማጽያንም ኢላማ ማድረጋቸውን የሩሲያው መንግስት አምነዋል። የአፍጋኒስታን ፕሬዚደንት አሽራፍ ጋኒ የሀገሪቱ የጸጥታ ኃይሎች ከከባድ ውጊያ በኋላ ሰሜናዊቷን ኩንዱዝ ከተማ ከታሊባን አማጽያን አስመልሰዋል ብለዋል። የአፍጋኒስታን የጸጥታ ኃይሎች ተልኳቸውን በስኬት ፈጽመዋል በማለት ፕሬዚዳንቱ ካቡል ውስጥ ለጋዜጠኞች ተናግረዋል። ኃይሎቻችን በታሊባን አማጽያን ላይ ከባድ ጉዳት አድርሰዋል፣ በእነሱ ላይ ግን የደረሰ ጉዳት የለም ሲሉ ፕሬዚዳንቱ ተናግረዋል። thank <laughs> you ክቡራትና ክቡራን አድማጮች ለሰዓቱ የተመደበው የዜና ክፍለ ጊዜ አበቃ። የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አስተናጋጆቻችሁ አሉላ ከበድና አዳነች ፍስሀየንን በሰዓቱ የዓለም ዜና የጀመረው የሐሙስ መስከረም ሀያ ቀን ምሽት ስርጭታችን የተለያዩ ለትንታኔ የተመረጡ የዜና ዘገባዎችና ልዩ ልዩ ቅንብሮችን ያስከትላል። የምሽቱ አብይ ርዕስ ነው ቀዳሚው ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ በመጀመሪያ እሬቻ ትርጉሙን ላስቀምጥ እሬቻ ማለት እርቅ ማለት ነው እርቅ መስማማት አንድነት አንደኛ ክረምት አልፎ አንዳንድ ጊዜ ወዲማዶ ያለው ዘመድ ተለያይቶ ይቀራል። ስለዚህ እርቅ የሚለው አንድ እራሱ እግዚአብሔር ታረቀን እግዚአብሔርን እርቅ እንደ መጠየቅ ነው። ሊቀ አላፍ ቀሲስ በላይ መኮንን ናቸው። ሙሉውን ዝግጅት በምሽቱ ባህልና ማኅበረሰብ እናሰማለን። አሁን ወደ ዕለቱ አቢይ ርዕስ በሳውዲ አረቢያ ለሃይማኖት ጸሎት በተጓዙ አማኞች ላይ በመጨናነቅና በግፊት ከሞቱት ከ769 አማኞች መካከል 13ቱ ኢትዮጵያውያን መሆናቸውን የሃይማኖት መሪዎች ገለጡ። በሳውዲ አረቢያ ከሚገኘው ኤምባሲና ከኢትዮጵያ እስልምና ጉዳዩ ጠቅላይ ምክር ቤት እንዲሁም ከአካባቢው ነዋሪዎች የተውጣጣ አንድ ቡድን የሰጠውን የቪዲዮ መግለጫ ተንተርሰው የኑክ ሰማ ጊዜር የሚከተሉን አሰናድተዋል። መስከረም 13 ቀን በሀጂ ጸሎት ላይ ሳሉ በሳውዲ አረቢያ በደረሰ መገፋፋትና መጨናነቅ በደረሰው አደጋ ከሞቱትና ከቆሰሉት መካከል 13 ኢትዮጵያውያን እንዳሉበት የገለጹት ሐጂ መሐመድ አሚን የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ናቸው። ከዚህ በፊት የሞቱትን ሁለት ኢትዮጵያውያን ጨምሮ የሟቾች ቁጥር 13 መሆኑ ተረጋግጧል። የሐጂ መሐመድ ድምፅ ነው የሰማነው። ለድምፁ ጥራት ይቅርታን እንጠይቃለን። ከኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት የውጭ ሀገር ኢትዮጵያውያን ሙስሊሞች አስተባባሪ ኢማም ሼክ ሳልሃዲን ወዚር መስመር ላይ ይገኛሉ። እንደምናመሹ ሐጂ? በጣም ደህና ነኝ። በቅድሚያ እንግዲህ ይሄ እንግዲህ በእስልምና ቅዱስ በሆነው ስፍራ በደረሰው አደጋ እናዝናለን። የኢትዮጵያውያኑን ሁኔታ እንግዲህ ከሐጂ መሐመድ አሚን አንደበት ሰምተናል። እስኪ ዝርዝር መግለጫ ይስጡን። ምንድነው የተፈጠረው ያለው ሁኔታ? የማጣራት ሂደቱ ምን ይመስላል? ብስሚላህ ራህማን ራሒም። በመጀመሪያ ለዚህ ላልታሰበው፣ ላልተጠበቀው ለሞት ለተዳረጉት ኢትዮጵያውያን ሙስሊሞች ከልብ ከልብ የጥልቅ ሀዘን ተሰምቶናል ሰምቶናል። የምክር ቤቱን ፕሬዝዳንት ይህንኑ መልእክት ነው ያስተጋቡት። ለቤተሰቡም ከፍተኛ መጽናናትን እና ጸሎትን ተመኝተዋል። እኛም እየተመኘን ነው። በእውነቱ የተከሰተው በእኛ ኢትዮጵያውያን ሙስሊሞች ብቻ ሳይሆን እጅግ በጣም ብዙ ሀገሮችን ያካተተ ትራጂዲ ነው። መንስኤዎቹ አሁንም ፉሊ ጥራት በስጌድ እየተደረገ ነው። አንዱ በጣም ከፍተኛ ሙቀት እንደነበር እና ኮንቮዮች የሚሄድና የሚመለሱ ተጋጥሞ ከፍተኛ ያልታሰበ የመጨናነቅ ፈጥሯል። በዚህም የተነሳ እጅግ ብዙ ሰው ነው የሞተው። የእኛ ኢትዮጵያውያኖች የሞቱትን ለማስረገጥ በጣም ስንረባረብ ስንሰራ ከርመን እንደሚያውቁት እኛ ኢትዮጵያውያንና ሶማሌዎች እና ሱዳኖች በጣም እንመሳሰላል፣ እንዲሁም ኤርትራውያን። ስለዚህ የሞቱትን አስክሬን በፍሪጅ ነው የሚያስገቡት። ያንን ፍሪጅ ውስጥ እጅግ በጣም ፎቶግራፎች እየተለጠፉ በጣም አድካሚ በሆነ የማጣራት ዘመቻ ሲካሄድ ቀርመዋል። እንግዲህ ብዙ ሰዎች ናቸው። ለአድማጮችም ለማስረዳት ያህል ህይወታቸው ያለፈው ሰባት መቶ ስልሳ ዘጠኝ ሰዎች እንደሆኑ ነው እስካሁን የተገለጸው። ከእነዚህ መሀል አስራ ሶስት ኢትዮጵያውያን እንዳሉ በምንድን ነው ያወቃችሁት? ያወቅ ነው የፊንገር ፕሪንት አለ አሻራ፣ ኢሻራው ሀገር ሲገቡ ኢሻራ ይወሰዳል። በዛ መሰረት ለማረጋገጥ ችለን ለሟቾቹ ቤተሰብም ይህንኑ ሐዘናችንን በጥልቅ አሳውቀን መልእክቱም ደርሷቸዋል። ይሄ እንግዲህ በአሻራ የታወቁት ናቸው። ያልታወቁ ሌሎች ሊኖሩ ይችላሉ ማለት ነው አሁን እንግዲህ አንዳንድ አወዛጋቢ ነገሮች የሳኡዲንም አውቶሪቲ ወይንም መንግስት ኃላፊዎች እየጠየቅን ያለ ነው። ሌሎች ያልታወቁ እንዲሁ በጅምላ የተወሰኑ የተቀበሩ እንዳለ አንዳንድ መረጃዎች ሰምተን ስንጠይቃቸው አይ የለም እያንዳንዱ ሀገር መዋች እኛ የመቅበር መብት የለንም እየጠየቅን የሀገሩ መንግስታት ተወካዮች እያዩ ካስረገጡ በኋላ ነው መልስ እየሰጡን ነው። ያንንም ቢሆን እያጣራን እንገኛለን። ለማንኛውም የቀሰሉት ወደ ሀያ አምስት ደርሰዋል። ከነዚህ ሀያ አምስቶቹ አብዛኞቹ ሽሮ ወደ ቀያቸው ወደ የቦታቸው ተመልሰዋል። የተቀሩት በህመም ላሉት ጥቂት ናቸው። እነዚህ ከሞቱትም አስራ ሶስቱ መካከል አንዳንዶቹ በቤተሰብ ፍላጎት እዛው እንዲቀበሩ በጠየቁት መሰረት ተቀብረዋል። እጅግ የሚያሳዝነው አንድ ወንድማችን ሙስሊም ቤተሰብ ባልተቤቱ ሞታ እሱ ተርፈዋል። ያው የባለቤቱም የቤተሰቦቿንም ፍላጎት ለማሟላት እዚሁ ይቀበሩልን ባሉት መሰረት እዛው መካ ተቀብረዋል። የብዙ ሙስሊም ምኞት በብዙ ጊዜ እዛ የተጸደቀ የተባረከ ቦታ ተብሎ ስለምታመን ሟቹን አስክሬን ወደ አገር ቤት የመመለስ ጥያቄ ብዙ አይመጣም። እስካሁን የገጠመን የለም። እዛው ነው የምትከበረው። በጣም ነው የምናመሰግነው። የኢትዮጵያ እስልምና ጉዳዮች ውስጥ ጠቅላይ ምክር ቤት የውጭ ሀገር ኢትዮጵያውያን ሙስሊሞች አስተባባሪ ኢማም ሼክ ሳላሀዲን ወዚር፣ ለደረሰው አደጋ እናዝናለን፣ ለሟች ቤተሰቦች መጽናናትን እንመኛለን። በአጠቃላይ በሙስሊሙ ማህበረሰብ በደረሰው አደጋ የአሜሪካ ድምጽ ሬዲዮ ሀዘኑን ይገልጻል። እርስዎም ለሰጡን ማብራሪያ እናመሰግናለን። እኔም በጣም አመሰግናለሁ ቶሆኖክ ይህን ድል ለሰተኝ እንዳሉት እርሶም የእኛም ጸሎትና ፍላጎት የተቀሩትንም ሁሉ ሽሮ ወደ ሀገር ቤት በሰላም እንዲገቡ እነዛም የሞቱትን ደግሞ የሰማይ ሰማይና ምድር የተፈጠረ ፈጣሪ ጌታችን እንዲቀበላቸው ወደ ገነት እንድልላቸው ጸሎታችን ነው። ለቤተሰቡ ከፍተኛ መጽናናትን እንመኛለን። የጅቡቲ ፕሬዝደንት እስማኤል ኦማር ጌሌ ኤርትራን ባልተገባ ባህሪና በነገረኛነት ከሰሱ። ፕሬዚዳንቱ ይህንን ክሳቸውን ያሰሙት ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ትላንት ባደረጉት ንግግር ነው። በሌላ በኩል ደግሞ ከኢትዮጵያ ጋር በአረንጓዴ ኤነርጂ ምርትና አጠቃቀም ሀገራቸው አብራ እየሰራች መሆኗን ገልጸዋል። ፕሬዚዳንቱ የሽብር ፈጠራን የሶማሊያና የየመንን ጉዳዮችንም አንስተዋል። የጉባኤውን ሂደት ሲከታተል የቆየው ሰሎሞን አባተ ተከታዩን ዘገባ አዘጋጅቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በሰባኛው አጠቃላይ ጉባኤ ላይ ረቡዕ ዕለት ፍልሰተኞችና ስደተኞችን በሚመለከት የዓለም መሪዎችና ተወካዮችን ያሳተፈ ስብሰባ አካሂደዋል። ወደ 60 ሚሊየን የሚሆኑ ሰዎች ባለፈው ዓመት ብቻ ከመኖሪያቸው በመገደድ ተፈናቅለዋል በማለት የጀመሩት ውይይት በዓለም ላይ የተደቀነውን የስደተኞችና የፍልሰተኞችን አስከፊ ሁኔታ ያጎላ ነበር። ዋና ጸሐፊ ባንኪሙን ይህ ቀውስ ከሁለተኛው የዓለም ጦርነት ወዲህ ለመጀመሪያ ጊዜ የተከሰተ እልቂትና ፍልሰት መሆኑን ገልጸዋል። ረቡዕ ዕለት የተካሄደው ስብሰባ ላይ ዋና ጸሐፊው የባለ ስምንት ነጥብ አቋም መግለጫና የአሰራር መመሪያ መውጣቱንም ይፋ አድርገዋል። ይህንን ፈታኝ ሥራ በተግባር ላይ ለመዋል የዓለም አቀፉ ማኅበረሰብ ሁሉን አሳታፊ እንቅስቃሴ እንዲያደርግም ጠይቀዋል። ከስምንቱ መፍትሄዎች መካከል በእርግጥ የሚመረጠው መፍትሄ ስደተኞች ወደ መኖሪያቸው በሰላምና በክብር እንዲመለሱ ቢሆንም እኛም በበኩላችን ጦርነትና ግፍን ለማስቆም ጥረታችንን ማጠናከር አለብን። ጦርነት በአንድ ሌሊት የሚጠፋ አለመሆኑን እንረዳለን። ዋና ጸሐፊ ባንኪሙን በመቀጠል የዓለም መሪዎች ለዚህ አስቸኳይ ሁኔታ የተቀናጀ ምላሽ እንዲሰጡ ጥሪ አቅርበዋል። በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ሰማንታ ፓወር በበኩላቸው ፕሬዚዳንት ባራክ ኦባማ ያወጡትን መመሪያ አስተጋብተዋል። አምባሳደሯ የፍልሰተኞችንና የስደተኞችን ችግር ለመፍታት ቃል መገባቱን አስታውሰው አሜሪካ ስደተኞችን የመቀበል ባህል አላት፣ ከችግር አምልጠው የሚመጡትን ሰዎች የመርዳትና ነጻነታቸውን ለማስከበር እጃችንን ዘርግተን እንቀበላቸዋለን ብለዋል። ስ ቢ አሜሪካ እስካሁን አራት ነጥብ አምስት ቢሊዮን የሚሆን ዶላር ለሰብአዊ እርዳታ በሶሪያ ጦርነት ለተጠቁት ስደተኞች አበርክታለች። 478 ሚሊዮን የሚሆን ደግሞ ከኢራቅ ተፈናቅለው ለሚገኙት ስደተኞች፣ ከዓለም ታላቅ እርዳታ ሰጪዎች ነን። ፕሬዝዳንት ኦባማ ወደ 85 ሺህ ስደተኞችን ከመላው አለም ለመቀበል ወስነዋል በመቀጠል ወደ መቶ ሺህ የሚሆኑ ስደተኞችንም እንዲሁ። ሆኖም ግልጽ እንዲሆን የምንፈልገው ነገር አቅማችን የፈቀደውን ያህል ብንሰራም ከቶም በቂ እንደማይሆን ነው። በቅርብ የሚታየው በሜዲትራኒያን ባህርና በተለያዩ አካባቢዎች በችግር ላይ የሚገኙና ሕይወታቸው የሚጠፋውን ሰዎች ለማዳን የሚደረገውን ጥረት የዓለም መሪዎች አመስግነዋል። እንደ አውሮፓውያን ዘመን አቆጣጠር በ2030 ዓመተ ምህረት ግቡን እንዲመታ የተቀመጠው ዘለቄታ ያለው የልማት አጀንዳ ላይ ውጤቱን እንደሚገመገምና እንደሚመዘንም ታውቋል። አድማጮች፣ በተባበሩት መንግስታት ድርጅት ስለ ስደተኞች ሳሌም ሰሎሞን የዘገበችውን ነበር የሰማ ነው። አሁን ወደ ዋናው ዝግጅታችን እንመለሳለን። መግቢያውን እንደገና ነበዋለሁ። የጅቡቲ ፕሬዚደንት እስማኤል ኦማር ጌሌ ኤርትራን ባልተገባ ባህሪና በነገረኛነት ከሰሱ። ፕሬዚዳንቱ ይህን ክሳቸውን ያሰሙት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ትላንት ባደረጉት ንግግር ነው። በሌላ በኩል ደግሞ ከኢትዮጵያ ጋር በአረንጓዴ ኤነርጂ ምርትና አጠቃቀም ሀገራቸው አብራ እየሰራች መሆኗን ገልጸዋል። ፕሬዚዳንቱ የሽብር ፈጠራን፣ የሶማሊያና የየመን ጉዳዮችን አንስተዋል። የጉባኤውን ሂደት ሲከታተል የቆየው ሰለሞን አባተ ተከታዩን ዘገባ አዘጋጅቷል። የጅቡቲው ፕሬዚዳንት ንግግር በስማበለው እየተተረጎመ ለተባበሩ መንግስታት ድርጅት ጠቅላላ ጉባኤ ሰባኛው ጠቅላላ ጉባኤ ቀርቧል። ንግግራቸውን ተሳታፊ የሀገሮችና የመንግስታት መሪዎች ሰምተውታል። እንዲህ ነው ያሉት ከ2008 ዓ ም ይህ በአውሮፓ የዘመን አቆጣጠር ነው። በኢትዮጵያ በ2008 2001 ዓ ም መሆኑ ነው። የኤርትራ ወታደሮች የሰሜናዊ የግዛቶቻችንን አንዳንድ አካባቢዎች ግልጽ ባልሆነና አግባብነቱን ማረጋገጥ በማይቻል ሁኔታ ከተቆጣጠሩ በኋላ በዚህም ዓመት ውጥረቱና ውዝግቡ ቀጥሏል ብለዋል። የመንግስታቸው ባለሥልጣናትና ራሳቸውም በተደጋጋሚ ወደ ኒውዮርክ ጉዳያቸውን እያንጠለጠሉ መመለሳቸውን ሚስተር ጊሌ ለመሪዎቹ ጉባኤ አመልክተዋል። ለምን የኤርትራንም ምክንያታዊ ያልሆነ ጠባይ ለማስረዳት ኤርትራሉ ፕሬዚደንቱ የሁኔታውን አሳሳቢነት በቸልታ መመልከትን ወይም ጆሮ ዳባ ልበስ ማለትን መርጣለች። ደግሞም ለውይይት የሚደረግን ማንኛውንም ጥረት ወይም ሙከራ ውድቅ ስታደርግ ቆይታለች። ይህንን ግጭት በሰላም ለመፍታት ሀገራቸው ሲጀመር አንስቶ የአፍሪካ ህብረትን፣ የአረብ ሃገሮች ህብረትን የእስላማዊ ጉባኤ ድርጅትንና የተባበሩት መንግስታት ድርጅትን ጽሕፈት ቤቶች ስትጎተጉት መቆየቷን ተናግረዋል። በኋላም የካታር ኤሚር በጉዳዩ ገብተው ለማሸማገል ያቀረቡትን ሐሳብ ኤርትራ ለአመክኗዊነት ጆሮዋን ትሰጣለች በሚል እምነት መቀበላቸውን አመልክተው፣ ይሁን እንጂ በሚያሳዝን ሁኔታ አሉ ጊሌ። የሽምግልናው የስምምነት ከተፈረመ አምስት ዓመታት አልፈውም የድንበሩን መካለልና በኤርትራ እጅ የሚገኙ የጦር እስረኞች ይመለሳሉ የሚል በሚል እስከ ዛሬ እየጠበቁ መሆናቸውን ተናግረዋል። ዓለም አቀፉ ማኅበረሰብ በ2009 ዓ.ም በአውሮፓውያኑ አቆጣጠር አንድ ስምንት ስድስት ሁለት የውሳኔ ቁጥር እና 1907 እንዲሁም በ2011 ዓ ም ውሳኔ ቁጥር 2023 ቢያሳልፍም ኤርትራ ጅቡቲያውያን እስረኞች በእጇ ስለመገኘታቸውም ስትግድ ቆይታለች ብለዋል። ይሁን እንጂ አሉ ጊሌ ይመስገነውና እስረኞቹ ማምለጥ ችለዋል። ይህ የክህደት ምግባር አሉ የጅቡቲው ፕሬዚደንት፣ ወታደሮቹ አምልጠው ከወጡና የእማኝነት ቃላቸውን ከሰጡ በኋላም ቀጥሏል። ኤርትራ ይህንን ማድረጓና ለውይይትም ለመቀመጥ አለመፈለጓ ዓለም አቀፍ ደንቦችና ምግባሮችን የሚጻረር ነው ብለዋል ጌሌ። ሁኔታው ይህቺ ሀገር ለአካባቢውና በአጠቃላይም ለዓለም አቀፉ ማኅበረሰብ አደጋ መሆኗን ያሳያል ብለዋል የጅቡቲው ፕሬዚደንት ኢስማኤል ጊሌ። ለመንግሥታቱ ድርጅት ጠቅላላ ጉባኤ ሀገራቸው ዘወትር በሰላም የምታምንና የንግግርን፣ የሽምግልናን፣ የድርድርን ጠቃሚነት የምትገነዘብ መሆኗን ተናግረዋል ይሁን እንጂ ይሁን እንጂ የሀገሬ የግዛት አንድነት የማይደፈር መሆን ለድርድር የሚቀርብ አይደለም። በሌላ በኩል ደግሞ የኤርትራ መንግሥት በአካባቢው በሚታየው የጸባ አካሄድ በእጅጉ እንደሚያዝን ቀደም ሲል ባወጣቸው መግለጫዎች አሳውቆ የአካባቢው ብቸኛና ዋነኛ አለመረጋጋት ምክንያት የኤርትራን ግዛት በኃይል ይዛ ያለችው ኢትዮጵያ ናት ብሏል። ያልተጠበቀው የጅቡቲ አቋምን ለመረዳት አስቸጋሪ ነው ብሏል። የኤርትራ መንግስት ባለፈው የካቲት ባወጣው መግለጫ የድንበር ውዝግቡ ጉዳይ በዓለም አቀፍ ወገኖችና በሦስተኛ አካላት በጋራ የሚፈታ መሆኑን እንደሚያምንም የኤርትራ መንግስት አሳውቋል። ሰሎሞን አባተ ነኝ ለአሜሪካ ድምፅ ዋሽንግተን ሰለሞንን ለዘገባው እናመሰግናለን። ሳውት ሳውት አወርድ በመባል የሚታወቀውና የዓለም ድርጅት የሚሌኒየም የልማት ግቦች የላቀ አስተዋጽኦ ላበረከቱ መንግስታት፣ ሲቪል ማህበራት፣ ግለሰቦችና ድርጅቶች የሚሰጠውን ከፍተኛ ሽልማት ዘንድሮ ኢትዮጵያን ጨምሮ ለስድስት ተሸላሚዎች ሰጥቷል። የሽልማቱ ስነ ስርዓት ባለፈው ቅዳሜ ኒውዮርክ የተካሄደው የተባበሩት መንግስታት ለቀየሰው የልማት ግቦችና ድርጅቱ የተመሰረተበትን ሰባኛ ዓመት በሚያከብርበት ወቅት ድጋፍ ለመስጠት ነው። በወልዶርፍ ኦስቶሪያ ሆቴል የተካሄደውን ደማቅ ስነ ስርዓት ሽልማቱን ካበረከተው ሳውት ሳውት ድርጅት ድረገጽ ላይ አግኝተናል። ሰለሞን ክፍሌ ያቀርበዋል። የምዕተ ዓመቱ የልማት ግቦች የሚያበቃበት የአውሮፓውያኑ ዓመት 2015 ዓ.ም ም እየተቃረበ ባለበትና የድረ ልማት አጀንዳዎች መጀመር በሚበሰርበት ወቅት የዚህ ሽልማት መሰጠት በዓለሙ የልማት ማኅበረሰብ ዘንድ ትልቅ ዕውቅና ያገኛል። የተባበሩት መንግሥታት ድርጅት ባለፉት ሰባ ዓመታት ያሳየውን እድገትም መለስ ብሎ ይገመግምበታል። የ2015 ዓ.ም የሳውስ ሳውስ ሽልማት ሥነ ሥርዓት በዚህም ምክንያት ነው። በዕለቱ ከበርካታ የመገናኛ ብዙሃን ሰፊ ሽፋን የተሰጠው። እንዳለፉት ዓመታት የሽልማት ሥነ ሥርዓት ሁሉ ያለፈው ሳምንት ቅዳሜ መርሃ ግብሩ የተጀመረውም ባለድርሻ አካላት፣ የክብር እንግዶች ሁሉ በተነጠፈው የቀይ ስጋጃ ላይ እንዲያልፉ ተደርጎ ነው። በዚህ ወቅት እንግዶች ከዓለም አቀፍ የጋዜጠኞች ጋር እየተገናኙ ለመነጋገር እድሉን አግኝተዋል። ከዚያም የኮክቴልና ሪሰፕሽን ግብዣ ተከትሏል። እውቅ የዓለም የኪነት ባለሙያዎችም ተጋባዦችን አዝናንተዋል። እንደተዘገበው ከሆነ ኢትዮጵያ የዘንድሮውን የ2015 እንደ አውሮፓውያን ዘመን አቆጣጠር ዓመት እምረት የሳውስ ሳውስ ሽልማት ያገኘችው በምት ዓመቱ የልማት ግቦች አፈጻጸም ባስመዘገበችው ስኬታማ ሥራዎች ነው። ሽልማቱንም የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ተቀብለዋል። በዚህ ወቅት ባደረጉት አጭር ንግግርም እንዲህ ብለዋል። ኢትዮጵያ በዚህ መድረክ ለተገለጸው ለደቡብ ደቡብ የልማት ትልሞች መሳካት ሙሉ በሙሉ በቆራጥነት ትሰራለች። ግቦቹን በስኬታማነት ባጠናቀቁት ሀገሮች ልምድ በመነቃቃትም ስራችንን እንቀጥላለን። በዚህ ጥረታችንም ድህነትን ለማጥፋትና ዘላቂ ልማት ለማስመዝገብ ጠንክረን እንሰራለን። ሽልማቱ ለቀጣዩ የዘላቂ ልማት ግቦች ስኬትም መሠረት የሚጥልና የሚያበረታታ እንደሚሆን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አክለዋል። በቀጣዮቹ አስራ አምስት ዓመታት ሊተገበሩ በተቀረጹት የዘላቂ ልማት ግቦች በዓለም በከፋ ድህነት የሚኖሩ ዜጎችን ቁጥር ከግማሽ በላይ ለመቀነስ ታቅዷል። የ2015ቱ የሳውስ ሳውዝ አዋርድ ሽልማት ዓመታዊ ባህሉን በመቀጠልም ዘላቂ ልማት ለማምጣት ከፍተኛ ወይም የላቀ አስተዋጽኦ ያበረከቱ መንግሥታትን፣ ድርጅቶችንና ግለሰቦችን በተመሳሳይ ያከብራል። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። እዚህ ግድም ዘና የምንልበት ሙዚቃ እንጋብዛለን። ኃይልዬ ነው የሚጫወተው ሰዎች ስለ ፍቅር ይሉኝታለ ወይ ሰዎች ስለ መውለድ ይሉኝታለ ወይ እውነቱን እውነቱን እስቲ ነወያይ ህመምና ፍቅር ይደበቃል ወይ ሰዎች ስለ ፍቅር ይሉይታለወይ ሰዎች ስለ መውደድ ይሉይታለወይ እውነቱን እውነቱን እስቲ ንወያይ ህመምና ፍቅር ይደበቃሉ ወይ? ክቡራትና ክቡራን አድማጮች የምትከታተሉት በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን ርዕሶቹን ባጫጭሩ፣ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ሶሪያ ውስጥ ውጊያ በሚካሄድበት ወቅት ዩናይትድ ስቴትስና ሩሲያ እንዳይገጩ አስቸኳይ ወታደራዊ ስብሰባ እንዲካሄድ ጥሪ አድርገዋል። የውጭ ጉዳይ ሚኒስትር ኬሪ ይህን የተናገሩት ሞስኮ ሶሪያ ውስጥ አይሲስን ኢላማ በማድረግ ጥቃት ከፍቻለሁ ካለች በኋላ ሲሆን ከሩሲያ ዋቻቸው ሰርጌይ ላቭሮቭ ጋርም ሆነው ነው የተናገሩት። ሩሲያ አይሲስን ከሶሪያ አስለቅቃለሁ ነው የምትለው፣ እርምጃዋ ግን አሳሳቢ ሆኗል ብለዋል። ዩናይት ስቴትስ መከላከያ ሚኒስትር አሽተን ካርተር በበኩላቸው አይሲስ የአይሲስ ኃይሎች በሚገኙበት ወይም በነበሩበት አካባቢ አይደለም ሩሲያ ጥቃት እያደረሰች ያለችው ነው ያሉት። ለዚህም ነው እርምጃዋ አሳሳቢ ነው የምንለው ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪና የሩሲያዎቻቸው ላቭሮቭ ገንቢ ውይይቶችን እንዳደረጉ ነገር ግን ብዙ እንደሚቆሯቸውም ተገልጠዋል። ሰርጌይ ላቭሮቭ በበኩላቸው ለሶሪያ እቅዳችን ተመሳሳይ ቢሆንም ዘዴያችን ግን ይለያያል ይላሉ። በሳውዲ አረቢያ ከሜካ ከተማ ወጣ ብሎ በሚደረገው አመታዊ በዓል በሰዎች ብዛት ተረጋግጠው ከሞቱ ሰዎች መካከል የኢራናውያን ብዛት አራት መቶ ስልሳ አራት መድረሱን የኢራን ሀጅ ድርጅት አስታወቀ። በፊት ግን የሞቱት ኢራናውያን ብዛት የአሁንን ግማሽ ተደርጎ ነበር የተገለጸው። ሌሎች ግን የገቡበት አልታወቀም ተብሎ ነበር። የሳውዲ ባለሥልጣኖች ባለፈው ሳምንት በተከሰተው አደጋ የሞቱት ሰዎች ብዛት ቢያንስ 769 እንደሆነ ገልጸዋል። ከእነሱም ብዙዎቹ ኢራናውያን እንደሆኑ ተገልጿል። በቦታው የተገኙት ምዕመናን ሚና ላይ ሰዎች ተረጋግጠው የሞቱበት ምክንያት ፖሊሶች መንገዶችን በመዝጋታቸውና ደካማ አያያዝ ስለነበረ ነው ብለዋል። የኢራን ባለሥልጣኖች ሳውዲ አረቢያን ነቅፈዋል ኢራናውያን ቴህራን በሚገኘው የሳውዲ ኤምበሲ በየቀኑ የተቃውሞ ሰልፍ እያካሄዱ ነው ኢራንና ሳውዲ አረቢያ ትላንት ተገናኝቶ ተነጋግረዋል የሞቱት ኢራናውያን አስክሬኖችን በተቻለ ፍጥነት ወደ ሀገራቸው ለመመለስ ተስማምተዋል ክቡራትና ክቡራን አድማጮች በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው የምትከታተሉት። አስተናጋጆቻችሁ አሉላ ከበድና አዳነች ፍሳሐየንን። የሁለተኛውን አጋማሽ ስርጭታችን በርስ ወሬዎቹ ጨርሰናል። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ባህልና ማህበረሰብ ባህልና ማህበረሰብ ምንድን ነው ያለህ ዛሬ አሉላ አዳነች ለዛሬ ያለን ለየት ያለ ነው የአድማጭ ጥያቄ ነው መነሻው እሬቻ ምንድን ነው የሚል ነው የእሬቻን ባህል ምንነት የተመለከተ የአድማጭ ጥያቄ በድምፅ እናሰማለን እሱ መነሻ ያደረገ ነው በዚህ ጉዳይ ላይ ጥናት ያደረጉ ጽሁፎችን የጻፉ መጽሐፍ እስከ ማሳተም የደረሱ አንድ አዋቂ ጋብዘናል ወደዚያው ነው እንግዲህ ብናምራው መልካም ሊቀ አላፍ ቀሲስ በላይ መኮንን በኦሮሞ ባህል የሚታወቅ በየዓመቱ የሚከበር ሬቻ የሚባል ባህልን በተመለከተ ወይም ልማድን በተመለከተ ከአድማጮች ጥያቄ ደርሰውን ነው ጋሄን ቃለ ምልልስ የምናደርገው። የባህሉን መሰረትም ህብረተሰቡ ከሚያዛምድበት ሁኔታ ጋር የምንመለከትባቸውን ጥያቄዎች ከማንሳቴ በፊት የአድማጩን ጥያቄ በቅድሚያ ላሰማው። ከዚህ ከአሜሪካ ነው የቮይስ ኦፍ አድማጭ ነኝ። አንድ ሀሳብ ለመስጠት ነው። ይህ ሀሳብ ምንድን ነው? ከመስቀል በኋላ በዚህ በደብረ ዘይት የሚከበረው ኢሬቻ ትልቅ በዓል አለ። በዚህ በዓል ላይ ብዙ ሰዎች እየተከራከሩ ነው። ግማሾቹ የኦሮሞ አምልኮ ነው ይላሉ፣ ግማሾቹ ደግሞ የለም የኦሮሞ ባህል ነው እየተባሉ ነው የሚከራከሩት። ስለዚህ እስከ ግጭትም የደረሱ ሰዎች አሉና እባካችሁ ይሄንን ስርዓት በሚገባ ማብራራት የሚችል ሰው አቅርባችሁ ሰፊ ማብራሪያ ብታሰሙን በጣም ጥሩ ነው። ምክንያቱም ብዙ ጭቅጭቅና ክርክር አለና ይህንን በሰፊው ብታብራሩልን በጣም ጥሩ ነው። ብዙአየሁ እባላለሁ ከአሜሪካ ነው። ሰላም ሊቃ አላፍ። እንደሰሙት ብዙአየሁ የተባሉት አድማጫችን ባህል ነው አምልኮ ነው በሚል ውዝግብ ውስጥ የገቡ ሰዎችን ነው ዋቢ አድርገው ያነሱት። እስኪ ስለምንነቱ ያስረዱን። እርስዎ ጥናት አድርገዋል በዚህ ጉዳይ መጽሐፍ ማሳተም ድረስ ሄደዋልና ለመሆኑ ሬቻ ምንድን ነው? መሰረቱ ምንድን ነው? እንግዲህ እሬቻ አምልኮ ሳይሆን ባህል ነው። ትርጉሙን ላስቀምጥ። እሬቻ ማለት መስማማት፣ አንድነት ማንና ማን ነው የሚታረቀው ቢባል፣ አንደኛ ክረምት አልፎ በጋ ሲመጣ፣ እንግዲህ ድሮ ሲባል የነበረው ክረምትን የሚያልፍ ጥቂት ሰው ነው። ወንዝሚ ችግሮችን የማለፍ ብልሃት ስላልነበረ አንዳንድ ጊዜ ወዲህ ማዶ ያለው ዘመድ ተለያይቶ ይቀራል። ስለዚህ እርቅ የሚለው አንድ ራሱ እግዚአብሔር ታረቀን እግዚአብሔርን እርቅ እንደ መጠየቅ ነው። በክረምቱ ውሃ ሙላት ተለያይተን የነበርን ወዳጆች እንድንገናኝ ያደረገን ያን አብሮ መኖር ፈቀደልን አምላክ እንደማለት ማለት ነው እንደማለት ነው። ይሄ ባህል በብሉይ ኪዳን ስርዓት ከክርስትናም ከእስልምና በፊት የነበረ በብሉይ ኪዳን የነበረ ስርዓት ነው። ይሄ ስርዓት መልካም እንግዲህ፣ በዚህ በብሉይ ኪዳን ውስጥ ብዙ ባህሎች አሉ። ለምሳሌ እስራኤላውያን ባህል አለ። በኢትዮጵያ ውስጥም የተለያዩ ብሔር ብሔረሰቦች እየራሳቸው ባህል አላቸው። ሌላው እርቅ ማለት ደግሞ የተጣሉ ሰዎች ጠዋት ሲነሱ ወደ ስራ ከመሄዳቸው እንደምን አደራችሁ እንደምን አደርሽ ይባባላሉ እና የተጣሉ ሰዎች ደግሞ ይታረቃሉ። ስለዚህ እሬቻ ማለት አንዱ ይሄ ነው። አሁንም ደግሞ ባል ምስት ሲያገባ ሄዶ የሙሹራው ቤተሰብና ሙሹራው የሙሹሪትን ቤተሰብ ሄዶ ይስማቸዋል። ለምለም ሳር ይዞ ትከሻቸው ላይ አድርጎ ጉልበታቸውንም ትከሻቸውንም ይስምና ይቅርታ ይጠይቃል። ይሄም አራራ ወይንም እሬቻ ይባላል። ይሄ ብቻ አይደለም። አሁንም እሬቻ ሰዎች ለምሳሌ ስርዓት ሲፈጽሙ ህግ በኦዳ ስር ቁጭ ብሎ ኦዳ ማለት እንግዲህ የሰው ልጅ ቤት መስራት ከመጀመሩ በፊት ሰው የሚኖረው አንድ በዋሻ ከዛ ባለፈ ደግሞ እንደዚህ እንደ ቤት የሚያገለግል ትልቅ ዛፍ ስር ኦዳ ስር ነው እና እዛ ስር ሆኖ ሕግ ያወጣል፣ ይዳኛል፣ ያስታርቃል። ኑሮም እዛው ነው። አዳራሹም ነው እሱ እንደ አዳራሽም ይጠቀሙበታል ኦዳ። ስለዚህ እሬቻ ማለት ትርጉሙ በጣም ሰፊ ነው። በዚህ ብቻ የሚያበቃ አይደለም። ስለዚህ ይሄ እሬቻ ባህል እንጂ አምልኮ አይደለም። አምልኮ አይደለም። ምናልባት ሰዎች እዛ ሄዶ አምልኮ መስሏቸው የሚያጓሩ አሉ። አሁን እየቀረ መጥቷል። ይሄ በማስተማር ለማስቀረት እኔ ከአስራ አምስት አመት በላይ እሬቻ ተገኝቻለሁ። አስራ አምስት አመት በላይ በየአመቱ እየሄዱ በዛ ስርአት ላይ ተገኝቻለሁ ነው እያሉኝ አሉት ተገኝቼ አስተምራለሁ። ይሄ ባህል እንጂ ሃይማኖት አይደለም። የነበረው ከክርስትናና ከሃይማኖት በፊት ነው። ከየትኛውም ሃይማኖት ጋር ደግሞ አይቃረንም። የማይቃረንበት ምክንያት ምንድን ነው? ባህል ነው። በአመት አንድ ቀን ብቻ አይደለም። አምልኮ መቼም አንድ ቀን በአመት አንዴ ነው ልክ ነው። በአንድ ቀን ብቻ እግዚአብሔር ተጠይቆ በቃ የሚባል አይደለም። ይሄ ባህል ግን ሰዎች ለምሳሌ መንገድ ላይ ሲገናኙ እንደምን አደርክ እግዚአብሔር ይመስገን ይባባላል። እግዚአብሔር በማናቸውም ውስጥ ቢሮ ስንገባ ስናርስ እጃችን ስንታጠብ እግዚአብሔር እንለምናለን ይሄ ባህላችን ነው የሰው ልጅ ባህሉ ነው ፈጣሪውን ማስታወስ ማለት ነው ፈጣሪውን ስላስታወሰ እዛ ስለ ሄደ ታያት አምልኮ ነው ወይ አምልኮ ነው ሊባል አይችልም በብሉይ ኪዳን አባ ገዳው በስሩ የፖለቲካ ሰዎች አሉት ደበለይ በሚባል ሁለተኛ የሃይማኖት ሰዎች አሉ፣ እንደዚህ የሚያስታርቁ ሌሎች ደግሞ የባህል ስራም የሚሰሩ አሉ። አሁን በአዲስ ኪዳን ግን የፖለቲካ ስራ የሚሰራ መንግስት ነው ህዝብ የሚያስተዳድር ድሮ የሚያስተዳድር ክርስትና እስልምና እስከ መምጣቱ እንዲህ አይነት ህግ መንግስት አወቃቀር ከመምጣቱ በፊት አባገዳ እንደ ንጉስ ስለሆነ መጥቶ ለምሳሌ ህዝቡን የሚያስተዳድረው በየዘርፉ በየክፍሉ ነው። አሁን ህዝብን የሚያስተዳድር መንግስት አለ። የሃይማኖት ስራ የሚሰሩ ደግሞ የሃይማኖት አባቶች አሉ። ለእስልምና መስጊድ፣ ለክርስቲያንም ደግሞ ቤተ ክርስቲያን አለ። ሀይማኖት ኤክሰርሳይዝ የሚታረገው እዛ ነው። ባህል እዚህ ኤክሰርሳይዝ ማድረግ ደግሞ ከዛ ጋር የሚቃረን አይደለም የሚለው መልካም። ከኢሬቻ አከባበር ስርዓቱ ጋር የተያያዙ ጉዳዮችን እናንሳ። ምናልባትም አንዳንዶችን ጠያቂያችን እንዳቀረቡት አምልኮ ነው ወደሚለው አስተሳሰብ የወሰዷቸው በስርዓቱ ይሄ ባህል ወይም ይሄ ስርአት በሚከበርበት ስነ ስርአት ላይ የሚደረጉ ክንዋኔዎች ግዑዝ የሆነ አካልን ወይ መንፈስን እንደሚከበር ወይም እንደሚመለክ አድርገው ያሳዩትን ነገሮች እስኪ ቅድም በማስተማር መስተካከል ያለበት ነው ሰዎች በተሳሳተ መንገድ ሊያደርጉ ይችላሉ ያሉትን ያብራሩልን ምንድን ነው የሚከናወነው በዛ ስርአት ላይ እንግዲህ እየተከናወነ ያለው ምንድን ነው ከማለታችን በፊት ሊከናወን የሚገባውን ልናገር። እሺ አባ ገዳው፣ እየተከናወነ ያለውም ነው ይሄ። ሄዶ እዛ በየጎሳው ይጠራል። ቱለማ፣ ቦረና፣ ጉጂ እያለ በቾ እያለ የየ የኦሮሞ ዘር አለ። በየዘሩ የኦሮሞ ነገዶች ይጠራሉ። ነገዶች የኦሮሞ ነገድ አለ መጀመሪያ መመረቅ፣ ሁለተኛ የሚመርቁ እሱን ይጠራና በዛ ምንድን ነው የሚለው ዋይኒ መልካ ከና ዋይኒ ቅሌ ከና ይላል። የዚህ የባህሩ አምላክ ነው። በግዕዛችን ደግሞ ምን ይላል መሰለ አምላከ ባህር ወቀላያት ይላል። እንደውም ከኦሮምኛ ጋር የሚመሳሰል ዋቅኒ መልካከና ይላል። ኦሮሞ አደለ። ምን ማለት ነው ዋቅኒ መልካከና ማለት አምላክ ባህር ማለት ነው። የዚህ የባህሩ አምላክ ማለት ነው። የባህሩ አምላክ ይሄንን ባህሩንም የፈጠርክ ሰማዩንም የፈጠርክ መሬቱንም የፈጠርክ ሰውንም የፈጠርክ አምላክ ነው። ውይይቱ አልተቋጨ ምሬቻን አስመልክቶ አድማጫችን ባቀረቡልን ጥያቄ መነሻነት ከጉዳዩ አዋቂ ጋር የጀመርነው ውይይት የማህበረሰብ የአገር በቀል ባህሎችን በተመለከቱት ተከታታይ ውይይቶቻችንም ይቀርባሉ። አድማጮች አሁን ወደ ምሽቱ የመጨረሻ ቅንብር ነው። ምናልፈው እንግዳይን አመሰግናለሁ ዜርስትነ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኢትዮጵያ ውስጥ ከተለያዩ ሀገሮች ጋር ለአንድ ወር ያህል ሲያከብር የቆየውን የባህላዊና ትምህርታዊ ልውውጥ ማሳረጊያ ዝግጅቶች መስከረም 13 ቀን 2008 ዓ.ም ም አከናውኗል። አንዱ ዝግጅትም በተለያዩ የትምህርትና ባህል ልውውጥ መርሃ ግብሮች በተለያዩ ዓመታት ተሳታፊ የነበሩ ሰዎችን ያገናኘ አውደ ጥናት አንዱ ነበር። በ አውደ ጥናቱ ላይ ተሞክሯቸውን ካካፈሉት መካከል በተለይ በትምህርቱ ዙሪያ ዶክተር ተጠምቀ መሐሪን መለስካቸው አመሃ አነጋግሯል። ዶክተር ተጠምቀ መሐሪን በማስተማርና በትምህርት አስተዳደር ላይ የተሰማሩ ብዙ ኢትዮጵያውያን ያውቋቸዋል ብለን እንገምታለን። ምን ነው ቢባል ከአያሌ ዓመታት ጀምሮ እስከ ዛሬ ድረስ ከትምህርት ተቋማት ርቀው አያውቁምና የመጀመሪያ ዲግሪያቸውን በኬሚስትሪ ሁለተኛ ዲግሪያቸውን በኢንኦርጋኒክ ኬሚስትሪና ሶስተኛ ወይም የዶክትሬት ዲግሪያቸውን በባዮ ኬሚስትሪ ያጠናቀቁ ሊቅ ናቸው። በስራ ዓለም ደግሞ ከመምህርነት ሌላ የአዲስ አበባ ዩኒቨርሲቲ የአካደሚ ምክትል ፕሬዚዳንት እና በዚሁ ዩኒቨርሲቲ የፋርማሲ ትምህርት ቤት ዲን ሆነውም አገልግለዋል። ዶክተር ተጠምቀ ከችግረኛ ቤተሰብ እንደመጡ ግን ወላጆቻቸው የቻሉትን ሁሉ አድርገው እንዳስተማሯቸው ሊረሱት አይፈልጉም። ትምህርት የችግር ሁሉ ማሸነፊያ መሳሪያ ነው አሉኝ። ከግንባሬ ወይንም ከአስተያየት የተመልክተው እንደሆነ አላውቅም እንጂ መልሰው እምነቴ ስህተት ሊሆን ይችላል ብለው ይቀጥሉና፣ ትምህርት ግን ለብዙ ችግሮች መፍትሔ የሚያስገኝ መሳሪያ ነው ብለው ይደመድማሉ። ከድህነት ነፃ የወጣሁት በትምህርት ነው በማለትም የራሳቸውን የሕይወት ተመክሮ በማስረጃነት ያቀርባሉ። ከሰሜን ኢትዮጵያዊቷ አዲግራት እስከ አዲስ አበባ ዩኒቨርሲቲ ቀድሞ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ማለት ነው ያመጣቸውን መንገድም ያስታውሳሉ። ለትምህርት ያላቸው ፍቅር ዛሬም እንዳልበረደ እንዲህ አጫውተውኛል። ግን በትህትና በመምህርነት ስራዬ፣ እንከን እያጋጠመኝ ስለመጣ የአሁኑ ትውልድ ተማሪ እንደ ድሮ አድርጎ ማስተማር እንደማይቻል እየገባኝ ስለመጣ ምን ላድርግ ስል በዩኒቨርሲቲው እዚህ አዲስ አበባ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ፣ አዎ አዲስ ፕሮግራም አመጡ፣ ሀየር ዲፕሎማ ፕሮግራም ለማስተማር የሚል እስኪ ቢረዳኝ ብዬ ግባ ሳልባል ራሴ አመልክቼ ገብቼ ተምሬ ተመርቄአለ። እና ለትምህርት ያለኝ ፍቅር ከፍተኛ ነው። የፍቅሬ ያህል ብዙ አልይዝም፣ ግን በመጠኑ ግን እያያዝኩ ነው። ዶክተር ተተምከ ለራሳቸው መማር ብቻ ሳይሆን ተማሪዎችን የማስተማሩ ጉዳይም ያስጨንቃቸዋል ብዙ ሰው ተማሪው አሁን ጥሩ ተማሪ አይደለም ነው የሚለው። የማስተማር መንገዱ ነው ጥሩ ያልሆነው። ለነሱ የሚሆን ሌላ መምጣት አለበት። እኛ እንደ ድሮው ነው የምንሄደው። ድሮ ኳስተጫወትን ከዛ በኋላ ማጥናት ካልሆነ ስቀር ሌላ ነገር የለም። አሁን ቴሌቪዥኑ፣ ፊልሙ፣ ሌላ ደንዛዥ እጹም፣ ምኑ ምኑ እየመጣ ስለሆነ የተማሪ ጊዜ የሚሻማ በዝቷል። ስለዚህ እንዴት አድርገን ነው ልጆቻችንን ተማሪዎቻችን መያዝ አለብን የሚል እኛ ማሰብ አለብን ብዬ ስላጀመርኩ ከጓደኞች ጋር ተወያይተን አንዲት ሞዴል የምትሆን ትምህርት ቤት ከፈትን። ፍኖተ ጥበብም አልናት። ይህ ፍኖተ ጥበብ የሚባለውን ትምህርት ቤት ከጓደኞቹ ጋር ተማክረው ሲጀምሩ መቼ ነበረ? በ1996 ዓመተ ምህረት በእኛ ምን አነሳሳችሁ ወደዚህ ለመሄድ? እንግዲህ የተማሪዎቹ የፈለጉትን አለማግኘታቸው ነው። እንዴት ነው እስቲ ከዘጠኞቻችን ውስጥ ስድስት መምህራንን አንዱ በኮተቤ መምህራን ኮሌጅ አንዱ በቋንቋ አዲስ አበባ ዩኒቨርሲቲ አንዱ ባዮሎጂ አንዱ እንግሊዝ ሀገር ለንደን የሂሳብ እኔ በኬሚስትሪ አዲስ አበባ ዩኒቨርሲቲ ሆነን ተነወያየንና ችግሩ የመምህር ድክመት ነው? መጽሐፎቹ ናቸው? ተማሪዎቹ ናቸው? ወላጅ ነው? ወይስ የዚህ ሁሉ ድምር ነው? እንዲሁ ዝም ብለን ከምንተች ለምን አናጠናውም ብለን ትምህርት ቤት አቋቋም። በአንድ በኩልም ቢዝነስ ነው። ትርፍ ካገኘንም አንጠላም፣ ግን ስነ ምግባሩ የጠበቀ ስራ እንስራ። የማይገባ ክፍያ መጠየቅ የለብንም። በአንድ በኩል ደግሞ እዚህ እኛ ጋር መምህራኖች እየመጡ እኛ ስናስተምር እያዩ እንዲሰለጥኑ እናደርጋለን ብለን በምርጫ ጊዜ በነበረው ችግር ምክንያት ባላደራ ተብለው የመጡ ከንቲባ አቶ ብርሃን እሳቸውን ገብቻ አነጋግሬያቸዋለሁ። እርሶ ሰባተኛ ክፍል ገብተው ያስተምራሉ አሉኝ። አዎ፣ እያስተማርኩ ነው እና እኔ ራሴ እረዳችኋለሁ አሉን። መሬት በማግኘት እንዲያም ብድርም የምታገኙበት አለ ኮላተራል ብለውን፣ ግን እንዳጋጣሚ ብዙ አልቆዩም። ማቴሪያል ላይ ሳያረቅ ቀረ እንጂ ሀሳባችን ከዛ እንዲያውም ሌላ ምናምን ጥቶ ነበር። አንድ ብዙ ተማሪ የሌለው ትምህርት ቤቱን ፈልገን ብን ሲሰጣችሁ በምን ትጠቅሙናላችሁ? ሲሉ እኛ ደግሞ መምህራኖቻችሁን እያመጣን ኮንቲኑየስሊ በማሰልጠን የተማሪውን አቅም የሚጎለብትበት እንሰራለን ብለን ቃል ገብተን ነበር። በእኛ በኩል ሳይሆን እሳቸው ያንተርም ጨርሶ ሲሄዱ፣ ከዚያ በኋላ ግን ሞከርን ሞከርን፣ አልተቻለም። መሬቱም አላገኘንም፣ ገንዘባችን አለቀ፣ አቆምን ሳንወድ። ትከራይተኖ የነበረ ቤትም ፈረሰ፣ ከዛ ሌላ ኪራይ ደግሞ ማግኘት አቃተን እንጂ አሁንም ልቤ ውስጥ ያለው እንደምንም ብሎ ብቻ ሎተሪ በደረሰኝ እንጂ የማቋቋመው ትምህርት ቤት ይህን አይነት ነው። የባለጸጋ ልጆች ከገቡበት ክፈሉላችኋለሁ፣ እንደ እንደኔ አይነቱ የሆኑትን ደግሞ በነጻ እያስተማርኩኝ ለሀገር የሚሆኑ በሁሉም እንደ ላብ ስኩል ሆነው ለመምህርነት ብቻ ሳይሆን፣ ግን ለሕክምናም ለሕግም ለሁሉም ስል የሚሆኑ ልጆች ማፍራት ነው ልቤ ውስጥ ያለው። ደግሞ መምህራንም ለማሰልጠን ሞክራችሁ ነበረ፣ በተለያየ ፕሮጀክቶች ያስ፣ እንዴት ነበረ የጀመሩትና ምን ደረጃ ደረሳችሁ? ከትምህርት ቢሮ ጋር ተነጋግረን መምህራኖች ያምጡልን አሉ። ስማቸውን ሰጡን፣ መጡ፣ ተገናኘን። ስንት ነው የምትከፍሉን? አሉን። ምን እንከፍላችኋለን እኛ እናስከፍላችሁም፣ ስንል አይ ካልከፈላችሁን አሉ። ሊማሩ የመጡት ናቸው፣ ሊሰለጥኑ የመጡት ናቸው። መጨረሻ አለቆቻቸው ስናናገር አዎ ካልከፈላችኋቸውም፣ አይሆንም ሻይሉም አሉን። እንዴ! ከዛ እኔ ማቃቸው ሰዎች ስለነበሩ አሜሪካን ኤምባሲ ሄጄ፣ ፉልብራይተር ስለሆንኩኝ፣ በዛ ግንኙነት ስለነበረኝ ይህን ሀሳብ ሳነሳ ለነሱ የሚሆን ሰጡን እሷን ከፍለን አስተማር ናቸው። ቀጣዩ መቼ ነው ሲሉን፣ ገንዘብ ስናገኝ እናደርጋለን። እኛ ለእኛ ክስፍያ የለንም፣ አንከፍል፣ ጊዜያችን ሰጥተናል። ከዛ አይ አሁን ራሳችን ከፍለን ለእናንተን ቢሆን ከፍለን እንማራለን ብለው ጠየቁን። ወደዱት እና ደገምን። አንድ ይህ መርሃ ግብር በተለያዩ ምክንያቶች ሊቀጥል እንዳልቻለም ዶክተር ተጠምቀ ይናገራሉ። ይሁን እንጂ አሁንም አንድ ሌላ እጅግ ጠቃሚ ነው ያሉት ፕሮጀክት ጀምረዋል። አክቲቭ ለርኒንግ የሚባል መንገድ አለ። አዲስ አስተሳሰብ ነው። ይሄ ከድሮው የወጣ ነው። ተማሪ ቁጭ ብሎ ማዳመጥ ሳይሆን በእጁ እየነካካ እንዲያደርግ፣ የመምህሩ ድርሻ ማስተማር ሳይሆን ማገዝ፣ ሲሳሳቱ ትንሽ ጫፍ መስጠት ሞክሪው ቀጢበት በዚህው የሚለውን ነገር በዲቪዲም እየቀረጽ ነው ነው እና እርግጥ ገብተው ተማሪዎች ላቦራቶሪ ቢሰሩ የበለጠ ነበር። ግን ገንዘቡ ሁሉም ነገሩ ብዙ ስለሆነ ሴት ተማሪዎች፣ የናዝሬት ትምህርት ቤት ተማሪዎች ነው እያሰለጠን ያለው እነሱ ሲሰሩ ቢያዩ ጥቅም ያገኛሉ ብለን ስላሰብን እሱም ልናደርግ ነው እና ኒሼት በአፍሪካ በዚህ አጋጣሚ በጣም አመሰግናለሁ። እርስ እም በማስተማርም የትምህርት አስተዳደርን በተመለከተም በመሪነትም ብዙ ጊዜ አሳልፈዋል። በኢትዮጵያ ውስጥ እንደው በአጭር ጊዜ መቀረፍ አለበት የሚሉት የትምህርት ችግር ምንድን ነው? ጥራት ለመጠበቅ ሲባል ቁጥር ካነሰ ስናሳንሰው ስናሳንሰው አንድ ነው የመጨረሻው አንድ ሰው በደንብ አድርገን ብናስተምር ምንም አይጠቅመንም። የለማ አስርም ቢሆኑ አይጠቅመንም። ስለዚህ የተወሰነ ቁጥር ማምጣቱ ጥሩ ነው። ግን ደግሞ ቁጥር እናበዛለን ስንል እንደ ጠበል መርጨት ከሆነ ያልተማረ ሰው ከሆነ ደግሞ የሚወጣው እሱም አይጠቅመንም። ስለዚህ ያችን ነገር ማግኘት ባላንስ ማድረግ አለብን። ጥራቱም፣ ቁጥሩ ሚዛን የተጠበቀ መሆን አለበት። አዎ። እና አሁን ቁጥሩ ተዳርሰዋል። እሱ የሚያሳስብ አይደለም። አሁን የሚያሳስበን ያለው ግን ጥራቱ ነው። ጥራቱ ደግሞ ዋናው እኔ የሃይስኩል ትምህርት ባስታውስ ዘጠነኛ ክፍል ስማር ነው ጥሩ ትምህርት የተማርኩት፣ ግን በዛን አመት አጋዚ ትምህርት ቤት አዲግራት ነው የተማርኩት። ትምህርት ቤቱ ባይከፈት ኖሮ መቀሌ መሄድ ስለማልችል አልማርም ነበር። እንደ አጋጣሚ ተከፈተ። ወላጆች ተጫዋቂ ሆ ተከፈተ። ከዛ ክፍል ጠበበ፣ ገንዛ አዋጡ ተባለና አባቴ ስሙኒኖ እንደዚህ አዋጣ አቅም ስላልነበረው እግዚአብሔር ይስጣቸው፣ አራት ባለጸጎች አራት ክፍል ሰሩ። የተዋጣው ሌላው አራት ስምንት ክፍል ተሰራ። ጣራ የለውም፣ ወንበር የለውም። ስለዚህ ድንጋይ ላይ ተቀመጡ ተ ድንጋይ ላይ ቁጭ ብዬ ስማር ነው ጥሩ አመት ያልኩ። ለምን እንግሊዝኛ ያስተማሩኝ ዋረን ሲግል የሚባሉ ከአያዋ የመጡ ፒስኮር፣ ሂሳብ ያስተማሩኝ ኋላ አዲስ አበባ ዩኒቨርሲቲ ቅድስት ስላሴ ዩኒቨርስቲ በዚያን ጊዜ ፕሮፌሰር ሆኖ ያገኘዋቸው እና ጎበዝ ጥሩ አስተማሪ እንላለን። ለካ ጎበዝ ናቸው ሰውየ፣ አላወቅንም። ድንጋዩ አይሰማኝም፣ አይቆረቆረኝም። አእምሮዬ ውስጥ ይገባ የነበረ ትምህርት ነበረ የሚወስደኝ። አሁን ቆንጆ ክፍል ተሰርቶ የሚያማምሩ ወንበሮች አድርገን የሚያስተምር መምህር ከሌለ ትምህርት አይሆንም። ስለዚህ አዎ ጥሩ ክፍል ጥሩ ነው፣ ግን ቢጠፋ ዛፍ ስር መማር ይቻላል። ቅድሚያ መሟላት ያለበት ግን የመምህር ጉዳይ ነው። ላይብረሪ ባይኖር ከየትም ቃርሞ ይዞ ይመጣል። የሚቆጣ የሚገስጽ አይነት መምህር ሲገኝ ለልጆቹ የሚያስብ ሲሆን እሱ ነው ትልቁ ነገር። ስለዚህ የመምህር ነገር ይታሰብበት ነው እና የመምህር ነገር ሲታሰብበት ግን እች ሀገር በጣም ድሃ አይደለችም። በድህነት ስም መምህርን በአግባብ አለመክፈል አግባብ አይደለም ነው ምለው። ምክንያቱም ካልተከፈለው እየራበው ሊያስተምር አይችልም። መምህር የመምህሮች ኑሮ የመምህራኖቻችን ኑሮ ከባድ ነውና ይሄ ተጠብቆ ከዚያ በኋላ ጥሩ ጥሩ ሰው ይመጣል ወደ መምህርነት። ከስራ ሁሉ እኮ የበለጠ መምህርነት ነው። እኔ ሐኪም ሆኜ ከሚሰቃይ ሰው ጋር ከምውል ሞተብኝ ዳነ እያልኩኝ ከምል ከህፃናት ጋር ብውል አይሻለኝም? እንደ አበባ የሚመስሉ ልጆች። እኔ እኮ መምህርነትን ትንሽ ቅር የሚለኝ ገንዘቧ ላይ ነው። ስለዚህ የመምህር ኑሮ ካሻሻል ለማሻሻል ደግሞ ደመወዝ ብቻ አይደለም፣ ቤት ሰርቶ መስጠት፣ ጡረታቸው ላይ ትንሽ ሲወጡ ጨመር አድርጎ መስጠት እንደዚህ ነገሮች ቢሟላ ብዙ ሰው ወደ መምህርነት ይመጣል። መምህር ሳንይዝ ግን አገር አንገነባም። የኮሪያን ምሳሌ መውሰድ ነው ያለብን። ኮሪያ በፊፍቲ ስትወጣ እስከ 40 ፐርሰንት የሀገሪቱ በጀት ለትምህርት መድበውት ነበር። አሁን የደረሱበት የዋየ ነው በሌላው ሁሉ ተረፈ እና ትምህርት የመሰለ ነገር የለም እላለሁ። በጣም አመሰግናለሁ። መለስካቸውና እንግዳውን እኛም እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የዩናይትድ ስቴትስ ዓለም አቀፉ የልማት ኤጀንሲ ወይም ሴቶችን ለሥልጣን ለማብቃት የያዛቸው ጥረቶች የማይቀለበሱ ናቸው ሲል ይጀምራል የዕለቱ የቪኦኤ ርዕሰ አንቀጽ። ዩኤስኤአይዲ የመንግሥት ድርጅት ሲሆን ቀዳሚ ተግባሩ ለሲቪሎች የሚሰጠው የውጭ እርዳታ በኃላፊነት ማካሄድ ነው። ተልእኮውም የከፋ ድህነትን ለማብቃትና ዲሞክራሲያዊ ሕዝቦችን እየደገፈ የዩናይትድ ስቴትስን ደህንነትና እድገት ማጠናከር ነው። ታዲያ ለምንድን ነው የዩኤስኤአይዲ ስራዎች በአብዛኛው ሴቶችና ልጃገረዶችን ለሥልጣን ለማብቃት በተያያዙ ጥረቶች ዙሪያ ያተኮረው ሲል ርዕሰ አንቀጹ ይጠይቃል። በዓለም ባንክ ጥናት መሠረት ይላል ርዕሰ አንቀጹ፣ በዓለም ባንክ ጥናት መሠረት የፆታን እኩልነት የሚያከብሩ ሀገሮች ይበልጥ የበለጸጉ ናቸው። ሱዘን ማርካም በዩኤስኤአይዲ የፆታ እኩልነትና ሴቶችን ለሥልጣን ለማብቃት በዋና አስተባባሪነት ይሰራሉ። የከፋ ድህነትን ለማብቃት፣ ለዓለማችን ሕዝቦች በቂ ምግብ ለማቅረብ፣ ጠንካራ ምጣኔ ሀብት ለመገንባት ሴቶችና ልጃገረዶች በመሬት አያያዝ፣ በንግድ፣ በሥልጠና፣ በትምህርት ፕሮግራሞች እንዲሁም በአመራር ላይ ለመሳተፍ ዕድሉ ሊሰጣቸው ይገባል ብለዋል ሱዛን ማርካም። ከዓለም ገበሬዎች አርባ ከመቶ ያህሉ ሴቶች ቢሆኑም ሲል ይቀጥላል ርዕሰ አንቀጹ የመሬት ባለቤቶች ከሦስት እስከ ሀያ በመቶ ቢሆኑ ነው። በአፍሪካ ከጠቅላላው የንግድ ሥራ ሴቶች ያላቸው ድርሻ ዐሥር ከመቶ ብቻ ነው። በደቡብ እስያ ደግሞ ስምንት በመቶ ሴቶች አሉ። ሚስ ማርካም ሴቶች በሀብት ደረጃ ያላቸው አነስተኛ ገቢያቸው ዝቅተኛ፣ በዓለም ካሉ ትላልቅ ድርጅቶች በባለቤትነት የተያዟቸው ከቁጥር የማይገቡ እጅግ በጣም አነስተኛ ናቸው። ብዙውን ጊዜ ደግሞ ምንም እንኳ የትምህርት ደረጃቸው ከፍተኛ ቢሆንም የሥራ ዕድል የሚሰጠው ለወንዶች ነው ሲሉ አስረድተዋል። ለዚህም ነው ዩኤስኤአይዲ መርሃ ግብሮችን ሁሉ ሴቶችና ልጃገረዶችን ለሥልጣን በማብቃቱ ጥረቶች ላይ ያደረገው። ዩኤስኤአይዲ የጾታን እኩልነት በማራመድ ላይ አትኩረው ከሚሠሩ ከሰማንያ በላይ የዓለም ሀገሮች ጋር ይሠራል። ሴቶች የምጣኔ ሀብት እድገትን በማስገኘት ረገድ ቁልፍ ሚና ይጫወታሉ ብለዋል ሱዘን ማርካም። ለዚህም ነው ዩናይትድ ስቴትስ ከጃፓን መንግሥት ጋር በመተባበር በአፍጋኒስታን ፕሮሞት በተባለው መርሃ ግብር አማካይነት ሴቶችና ልጃገረዶችን አገረዶችን ለሥልጣን ለማብቃት የምትሠራው ዩኤስኤአይዲ ከ50 ዓመታት በላይ በዓለም ዙሪያ ሴቶችና ልጃገረዶችን ለሥልጣን ለማብቃት የተያዘውን ጥረት በዋናነት መርታለች። ምክንያቱም ማስረጃዎች የሚያረጋግጡት ዛሬ በሴቶችና ልጃገረዶች ላይ የምንመድበው መዋለ ንዋይ በሁሉም አካባቢ እድገት ማፋጠናቸውን ነው ሲሉ የዩኤስኤአይዲ ዋና አስተባባሪዋ ሱዘን ማርካም የተናገሩትን ጠቅሶ የቪኦኤ ርዕሰ አንቀጽ ሀተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ ስርጭታችን ወደ ማገባደዱ ተቃርበናል። አሁን የማጠቃለያ ዜናው ነው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ሶሪያ ውስጥ ውጊያ በሚካሄድበት ወቅት ዩናይትድ ስቴትስና ሩሲያ እንዳይጋጩ አስቸኳይ ወታደራዊ ስብሰባ እንዲካሄድ ጥሪ አድርገዋል። አይሲልን ኢላማ ማድረግ አንድ ነገር ነው። እኛም እንደግፈዋለን። ነገር ግን እየሆነ ያለው አይደለም። ውጭ ጉዳይ ሚኒስትር ኬሪ ይህን የተናገሩት ሞስኮ ሶሪያ ውስጥ አይሲልን ኢላማ በማድረግ ጥቃት ከፍቻለሁ ካለች በኋላ ሲሆን ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር ሆነው ነበር የተነጋገሩት። ሩሲያ አይሲልን ከሶሪያ አስለቅቃለሁ ነው የምትለው። እርምጃው ግን አሳሳቢ ሆኗል። የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር በበኩላቸው የአይሲል ኃይሎች በሚገኙበት ወይም በነበሩበት አካባቢ አይደለም ሩሲያ ጥቃት እያደረሰች ያለችው፣ ለዚህ ነው እርምጃው አሳሳቢ ነው የምንለው ብለዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪና የሩሲያ ዋቻቸው ላቭሮቭ ገንቢ ውይይት እንዳደረጉ፣ ነገር ግን ብዙ እንደሚቀሯቸው ገልጸዋል። ሰርጌይ ላቭሮቭ በበኩላቸው ለሶሪያ እቅዳችን ተመሳሳይ ቢሆንም ዘዴያችን ግን ይለያያል ብለዋል። ሁላችንም ሶሪያ አንድነቷን ጠብቃ ዲሞክራሲያዊትና የሃይማኖት ተጽዕኖ የሌለባት እንድትሆን እንፈልጋለን። የብዙ ብሔረሰቦች ሀገርና የሁሉም መብት የተከበረባት እንድትሆንም እንፈልጋለን። እንዴት እንደምንደርስበት ግን ልዩነት ሊኖረን ይችላል። በኢትዮጵያ የሚታየው የምግብ እርዳታ ፍላጎትና የተመጣጠነ ምግብ እጥረት በመጪው ዓመትም እጥፍ እንደሚጨምር ግምት አለ። ኦቻ በመንግስቱ ድርጅት የሰብአዊ ጉዳይ ማስተባበያ ጽሕፈት ቤት ትላንት ባወጣው ዘገባ